The voice of America። የሐሮማያ ዩኒቨርሲቲ ተማሪዎች በየጊዜው ደረሱብን በሚሏቸው የፌዴራልና የመከላከያ ሰራዊት ጥቃቶች ሳቢያ ትምህርታቸውን ካቋረጡ ከአንድ ወር በላይ እንደሆናቸው ለአሜሪካ ድምፅ ተናግረዋል። ቀደም ሲል ያነሷቸው ጥያቄዎች ባለመመለሳቸውም ወደ ትምህርት ገበታቸውን እንደማይመለሱ ተናግረዋል። ትላንት በስልክ አግኝቶ ያነጋገራቸው የሮምኛው ክፍል ባልደረባችን ሶራ ኃላኬ ተከታዩን አጠናቅሯል። ሐሮማያ ዩኒቨርሲቲ ዋናው ግቢ ውስጥ የሰፈረ የመንግሥት የመከላከያ ኃይል ተማሪዎቹን ወደ ትምህርት እንዲመለሱ ለማስገደድ ትናንትና ከትናንት በስቲያ መኝታ ክፍሎቻቸውን እየሰባበረ ደብድቧቸዋል ሲሉ ሶራ ያነጋገራቸው ተማሪዎች አቤቱታቸውን አሰምተዋል። ባለፈው ረቡዕ ተማሪዎች ወደ ካፌ እንዳይገቡና እንዳይመገቡ ሲያደርጉ ሲሰባሰቡ ፌዴራል ፖሊስ በዱላ ደብድቧቸዋል፣ አስለቃሽ ጋዝም ተጠቅመዋል ብለዋል እማኝነን ያሉት ተማሪዎች ወደ አምስት መቶ የሚሆኑ ተማሪዎችን ሰብስበው መታወቂያቸውን ቀምተዋል በፊታቸው አስተኝተው ደብድበዋቸዋል። ከእነዚህ ውስጥ ሰላሳ ሁለቱ ከፍተኛ ጉዳት ደርሶባቸዋል። አራቱ በሐረር ሆስፒታል እየታከሙ ይገኛሉ። ሌሎቹ ወደ ሕይወት ፋና ሆስፒታል ተወስደዋል ብሏል ቪኦኤ ያነጋገረው እማኝነኛ ያለ ተማሪ። የጢስ ቦምብ የተወረወረው ዊግ ተብሎ በሚጠራው የሴቶች ማደሪያና አመል በሚባለው የወንዶች ማደሪያ ላይ እንደሆነ ተገልጿል። ከዚህም ሌላ ተማሪዎቹ የታሰሩ ሌሎች ተማሪ ጓደኞቻቸው እንዲፈቱ በመጠየቅ ወደ ትምህርት ገበታ ላለመግባት መወሰናቸውን ገልጸዋል። ቁጥራቸው ከአስር በላይ ነው የተባለ ተማሪዎች ከአንድ ወር በላይ ለሚሆን ጊዜ መታሰራቸውን ገልጸዋል። ተማሪዎቹ የተያዙት ለእረፍት ወደ ቤታቸው ሲሄዱ መንገድ ላይ ከአውቶቡስ እንዲወርዱ ተደርጎ እንደነበርና እስካሁንም ያሉበትን እንደማያውቁ ሶራ ያነጋገራቸው ተማሪዎች አመልክተዋል። እነርሱን ካልለቀቃችሁልን አንማርም ብለናቸው ነበር። ባለፈው ሳምንት እንደሚለቀቁ ገልጸውልን ነበር ግን አልተለቀቁም። በዚህ ምክንያት አንማርም ስንል ነው መጥተው ማደሪያዎቻችን ድረስ እየገቡ የደበደቡን። ልጆቹም እስክሪብቶ ብቻ እየያዙ ክፍል ይገቡና ሳይማሩ ይመለሳሉ ነው ያለው ተማሪው ለቪኦኤ በሰጠው ቃል። ተማሪዎቹ በተጨማሪም የአስቸኳይ ጊዜ አዋጁ እንዲነሳ፣ ወታደር ከግቢያቸው እንዲወጣ፣ የታሰሩት ተማሪዎች በአስቸኳይ እንዲለቀቁ ጥያቄዎቻቸውን ደጋግመው እያሰሙ መሆናቸውን ይገልጻሉ። ተማሪዎቹ ባቀረቡት አቤቱታ ላይ የዩኒቨርስቲውን ፕሬዚዳንት፣ የግቢውን ፖሊስ አዛዥ፣ የምስራቅ ሐረርጌ አስተዳደርና ሌሎችም ጉዳዩ ይመለከታቸዋል ወይም ቅርበት ይኖራቸዋል ያላቸውን ባለሥልጣናት ለማግኘት ሶራ ጥረቶችን ቢያደርግም ሳይሳካ መቅረቱን ዘግቧል።